በኮንግረሱ የውጭ ጉዳይ ኮሚቴ ያለፈው ይህ ህግ በራሱ በኮንግረሱ ድምፅ ሊሰጥበት ሲጠበቅ ለሌላ ጊዜ ተላልፏል። ይህ የሆነው የኢትዮጵያ መንግስት ከዩናይትድ ስቴትስ ጋር ያለውን የጸረ ሽብር ትብብር በመጥቀስ ባቀረበው ጥያቄ ምክንያት እንደሆነ የተሰራጩ መረጃዎች፣ ዘገባዎች አሉ። አምባሳደር ሬይነር ግን ይህ የተሳሳተ መሆኑን አብራርተዋል። እኔ የተሳተፍኩበት እንዲህ አይነት ግንኙነት ፈጽሞ አልነበረም። በሌሎች ጉዳዮች ላይ እንደሚያደርገው ሁሉ ኮንግሬሱ እንደዚህ አይነት ህግ ለማውጣት በያዘው ጥረት ላይ የሐሳብ ልውውጥ ነበረን። ያ ህግ ገና አልጸደቀም፣ እንደሚጸድቅም ግልጽ አይደለም። በዩናይትድ ስቴትስ የፖለቲካ ሥርዓት አንዱ ትኩረት የሚስበው ሂደት ምንድን ነው? የሥልጣን ክፍፍል አለን እና እኔ የምወክለው ሥራ አስፈጻሚውን ነው። ኮንግሬሱ ደግሞ ሕግ አውጪው ክፍል ነው። እነርሱ ቅድሚያ የሚሰጧቸውን ነገሮች መሥራታቸውን መቀጠል ይችላሉ። ያ ደግሞ በዩናይትድ ስቴትስ መንግሥት የተለያየ ቅርንጫፎች መካከል የሐሳብ ልውውጥ ያጭራል። በተመሳሳይም በዩናይትድ ስቴትስና በኢትዮጵያ መካከል እንደዚሁ አይነት የሐሳብ ልውውጦች አሉን። ኢትዮጵያ ያ ህግ እንደሚያሳስባት ገልጻለች። ነገር ግን የሚያሳስባቸውን ጉዳይ በሁለቱ ሀገሮቻችን መካከል ካለን የትኛውም አይነት ግንኙነትና ትብብር ጋር እንድናያይዝ በእኔም ሆነ በዩናይትድ ስቴትስ መንግስት ባሉ ባልደረቦች ላይ በምንም አይነት መንገድ ጫና አላደረጉም የኢትዮጵያ መንግስት ጸረ ሽብር ህጉን እየተጠቀመበት ያለው መንገድ እንደሚያሳስባቸው አለም አቀፍ የሰብአዊ መብት ድርጅቶችና የተቃዋሚ ድርጅቶች ሲገልጹ ቆይተዋል ታዋቂውን የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲናን ጨምሮ ጋዜጠኞችና ሌሎችም ከዚህ ህግ ጋር በተያያዘ በእስር ላይ ይገኛሉ የዚህ ህግ አተገባበር ያሳስበናል የሚሉትን ድርጅቶች ሀሳብ እንደሚጋሩ ነው አምባሳደሩ የገለጹት Uh, and people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. <laughs> ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ